የአካባቢ ሳ አካባቢ ለምሳሌ ከደሞል ጀምሮ እስከ መዘናኛ ድረስ መሀል ያሉት ያው እስከ ስድስት ስድስት መቶ ኪሎ ሜትር ነው ርቀቱ ማን ነው ርዝመቱ ስፋቱ ደግሞ እስከ አምስት መቶ በላይ ነው። እዛ አካባቢ ነው ሰዎች ያሉት። እንደሚታውቀው ወይም እንደሰማ ያው እስከ አምስት ወር ድረስ ዝናብ ዘገይቷል። ከብቶቹ አልቀዋል። ከብቶቹ ከብት የሚባል ነገር የለም። አምስት ወር ስለቆየ ስናቡ እነገ ይዘንባል፣ በመጪው ወር ይዘንባል፣ ቀጣዩ ወር ይዘንባል እየተባለ ነበር። ተስፋ እያደረጉት ምንም እንትን ሳይዘንብ ቀርተዋል። እስከዛ ድረስ ከብቶቹ አልቋል። ከብቶች ካለቁ በኋላ ራሳቸውን የሚያጠፉ ሰዎች አሉ፣ በድርቅ የሞቱ ሰዎች አሉ። ለምሳሌ በእንዱፎ አካባቢ እንትን ከሰላሳ ሰው እስከ ስልሳ ሰው በላይ መውቷል ይባላል። እርግጠኛ ያለው ግን ከዛ ያቸው አገሎች እዚህ ለምሳሌ ጌጦ ጋስ የሚባለው አካባቢ አንድ ወጣት የመጨረሻ ከብቶቹን ካለቁ በኋላ ህፃኖቹን ሲጮሁበት ራሱን በገዛ እጁ በገዛ እጁ ራሱን አጥፍተዋል። ሌሎች ዘጠኝ ሰዎች ራሳቸውን ሊያጠፉ ሲሉ እዛ የአፍደም እንትን እድሜ ስጣቸውና የአፍደም አስተዳደሮች መሳሪያቸውን ቀምተው አድኖ አዳሉት። ለምሳሌ ትላንትና ከፌደራል መንግስት እስከ ዑንዱፎ ድረስ የእርሻ ሚኒስቴር ሄደው እያለቀሰን የተመለሰው እያለቀሰ ነው የተመልሰው። ሁኔታዎቹ እና ሰዎቹን ታሳይ። በጣም እያለቀሰ ነው የተመልሰው። በዚህ በሌላ እንትን ክልል አምስት ራሱ ሰው ልኮ ዳ ጣት የሚባለው አካባቢ ሲደርሱ እንም እያለቀሱ ነው እነሱም እየተመለሱ ስለዚህ፣ ሽቦርቱ ወደ ክልል አምስት አስተላልፏል ይባላል እና ሁኔታዎቹ በጣም በጣም በጣም በጣም አዘግኝ ናቸው። በድርቅ ምክንያት ነው ይሁሉ የመጣው በሰላም ምክንያት ነው የመጣው። እንግዲህ በአካባቢ የሚኖሩ የኢሳና የአፋር ብሄር አባላት በአጠቃላይ ምን አይነት እርዳታ፣ የአስቸኳይ ጊዜ እርዳታ የሚያስፈልጋቸው ከሆነ ለምግብ እጥረት የተጋለጡ እንደዚሁም የሕክምና አገልግሎት የምግብ እርዳታ የመሳሰሉት እየቀረቡላቸው ነው። ከየት ነው እየቀረቡስ ያሉት? ምንም እስከዛ ድረስ አሁን ለምሳሌ እንደምታውቀው ገረመይቱ እንፎ አቤቱ ዩኒቨርስቲ አካባቢዎች ወደ አፈር ነው የተከለሉት እና እሱም ያው ሰዎች ናት ያሉት። እዛ ምንም እስካሁን ድረስ አፈሮች ያደርጉላቸው ነገር የለም። ይህን ነው ከፌደራል መንግስት የሚያገኙት አንዳንድ ነገሮች አሉ። ከፌደራል መንግስት ይህን ሁኔታ ካወቀ በኋላት እየጣላቸው እንትን ወደዛ እየሄደ ምን አይነት እርዳታዎች ነው የፌዴራል መንግስቱ እየሰጠ ያለው? የኢሳ ብሔር አባላትም የሚኖሩበት በሽኔሌ ዞን በሶማሌ ክልል ውስጥ ስላለ የሶማሌ ክልል አስተዳደር የፌዴራል መንግስቱ የሚያደርጉት እርዳታስ ምን ይመስላል? አሁን ለምሳሌ ክልል አምስት ወደ ሰው ልኮ ነበረ። እዛ አካባቢ ድርቅ ያለበት አካባቢ እዛው ሶሮ መጥተው፣ ከዛ በኋላ ሪፖርቱን እንዲያቀርቡና እንትን እየላኩ ሰዎች አሉ አምጥተዋል። አይተዋል። መጥፎነቱን ከፍተኛ ድርቅ እንዳለ አይተዋል። ወደ ክልል አምስት ነው ሪፖርት የሚያቀርቡት። አሁን በጣም እዚህ ላይ በግነ መንግሪም በጣም እንትም ማመስገን እንትን የሚፈልገው ምንድን ነው? እዚህ የሽኔሌ ሰን ተወላጆች ነጋዴዎች አሉ። ነጋዴዎች ራሳቸው በገዛ እጃቸውን ሁኔታውን ካወቁ በኋላ ብር እየሰበሰቡ እራችንም ምናምን ምናምን እየገዙ ወደዛ እያቀበሉ ነው ያሉት። እነሱ ናቸው መጀመሪያ እርምጃ እርምጃ ወስደው እየደረሱት እዛ አካባቢ ያሉት ሕዝብ ለምሳሌ እዚ ሽኔሌ አይሻ፣ እዛ አስፉሊ አካባቢ ያሉትን ሕዝቦች ምናምን እየጣሉለት ነው ያሉት። እነሱ በገዛ ፈቃዳቸው ነጋዴዎች ናቸው። አሁን ከክልል እንጠብቃለን የክልል እርዳታ እንጠብቃለን፣ የፌደራል እርዳታ እንጠብቃለን። እስካሁን ይሄ አጠጋቢ ነው፣ ጥሩ ነው፣ ትልቅ እርምጃ ነው የሚባለው ነገር የለም እስካሁን ድረስ። ነገር ግን ሁኔታውን አሁን አውቋል። እየጠበቅንን ያለው እና እነሱ የሚያመጡት ነገር እንጠብቃለን። አላህ እንግዲህ ስነቡ ቀጥሏል። ስነቡ አላህ ይጣል። ዝናቡ ግን ባለፈው ሳምንት በአንዳንድ አካባቢዎች መዝነብ መጀመሩን በአፋር በኢሳ አካባቢዎች ነው የሚናገሩት የአይን ምስክሮችና። እንዴት ነው እሱ ሁኔታውን የሚያሻሽል ይመስላችኋል? አሁን ለምሳሌ መደኔ አካባቢ ይዘንባል፣ እዛ አንቴና ገዳሜቱ አካባቢ ይዘንባል፣ ወንዶፎም አሪቱ ይዘንባል። ነገር ግን አሁን እነኚህ እዛ ስነባህን መጣሉ ያሉት ከብቶች ከብቶች አሉ አይደል እነሱ ደካማ ስለሆኑ እናም እነሱ እያጠፋቸዋል እንጂ አሁን የሚጠቅመው ነገር የለም ምናልባት ከአንድ ወር በኋላ የተቋቋሙት ከብቶች ምናምን ካሉ በዛው ሊቋቋሙ ይችላሉ ብዬ እንትን አስባለሁ ስናቡን አሁን የጀመረው እንግዲህ የራቤ ሰው ስናብ ምግብ አይሆንለትም ምግብም አያበቅልለትም ምንድን ነው የሰው እርዳታ ያስፈልጋል ከዛ በኋላ የእርዳታ እርዳታ እየተረዱ እየተረዱ ምንትን ያሉትን መቋቋም ይችላሉ ማለት ነው በዚህ ከድርቅ የተነሳ እንትን አለ በሽታ አለ ተቀማጦች አሉ ብዙ ሰዎች ሞተዋል እና እንግዲህ አላህ አላህ ያውቃል አላህ እንትን አላህ ይርዳቸው መንግስታቸውም እንግዲህ አውቀዋል ካሁን በኋላ እንጠብቃለን የሚሰጡን እርዳታ እንጠብቃለን ይሄው ነው ሁኔታው አቶ አስዋር ጎቤ የኢሳ ብሔረሰብ ባህላዊ መሪ ኡጋሳዊ ምክር ቤቱን ወክለው ለሰጡኝ ማብራሪያ አመሰግናለሁ በጣም አመሰግናለሁ ታንክ ዩ ቨሪ ማች በዚሁ ጉዳይ ዙሪያ የአፋር ክልል የአደጋ መከላከል ቢሮ ኃላፊ ወይዘሮ አይሻ መሐመድን በተደጋጋሚ ለማግኘት ሞክረን ነበረ። ይሁን እንጂ አንድ ጊዜ ኃላፊነታቸው የሴቶች ጉዳይ መስሪያ ቤት መሆኑን፣ በሌላ ጊዜ ደግሞ ስልካቸው በሌላ ሰው ተነስቶ የተሳሳተ መሆኑ ተገልጾልናል። የክልሉ የአርብቶ አደር ቢሮ ኃላፊ አቶ መሐመድ አወልም ስብሰባ ላይ መሆናቸውን ገልጸው መልሰን እንድንደውል ጠይቀውን ምላሻቸውን በመሻት ስንደውል ስልካቸው አይነሳም። በጉዳዩ ላይ የአፋር ክልል መስተዳድር ባለስልጣናት ኃላፊዎች ምላሻቸውን እንዲሰጡንና ለሕዝብ እንድናሳውቅ ያለውን ሁኔታ በአክብሮት እንጠይቃለን።